Voice of America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ እሁድ ጥቅምት አምስት 2010 ዓመተ ምህረት ኢትዮጵያ እንደ ሀገር መቀጠል አለባት። ይሄ መሰረታዊ ነገር ነው። ሰብአዊ መብት መከበር አለበት ኢትዮጵያ ውስጥ። ይህንን የመሳሰሉ በጣም መሰረታዊ የሆኑና ለአንድ ሀገር በጤናማ ሁኔታ ለመቀጠል አስፈላጊ የሆኑ መሰረታዊ ነገሮችን የሚያካትት ራዕይ የሚጠቁም የኢትዮጵያ ሕዝብ የሚፈልገው ነው ብለን ያመንባቸውን ዋና ዋና ጉዳዮች የሚያጠቃልል ሰነድ ነው። የማህበረሰባዊ ድርጅቶች ጉባኤ ቴክሳስ ዳላስ ላይ ተካሂዷል። ስለ ሂደቱና ስለ ውጤቱ ውይይት ይዘናል። ጽዮን አሃዱ ሳቡሬ አጠገበኝ ወሬ ሲባል ሰምተሽ ይሆን? በነዚህ በተለያዩ ብሔረሰቦች መካከል በዘር ምክንያት ግጭት ተፈጥሮ ሰዎች ሲገዳደሉ ወይም ምን ሲሉ ያየሁበትና የተመለከትኩበት ጊዜ ጨርሶ የለም። ፈጽሞ ይሄ ራሱ አይነሳም፣ ተነስቶ አያውቅም፣ አናውቀውም ጨርሶ። የዘመናቸውን ኢትዮጵያ ያዋዩናል፣ ይዘናቸዋል። ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱን ዝግጅት ይዘን አብረናችሁ የምናመሸው ጽዮን ግርማና እኔም ሶሎሞን አባተንን። ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን፣ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን። እንደምናመሽታችኋል ዜናውን የማሰማው አዲሱ አበበ ነኝ። በፍትህ ጋዜጣ አዘጋጅነቱ በጻፈው ጽሑፍ ክስ ቀርቦበትና የሦስት ዓመት እስራት ተፈርዶበት በዝዋይ ማረሚያ ቤት በእስር ላይ የነበረው ጋዜጠኛ ተመስገን ደሳለኝ በዛሬው ዕለት ከእስር ተለቆ ከቤተሰቦቹ ጋር ተቀላቅሏል። ማምሻውን ጽዮን ግርማ በአጭሩ አነጋግረዋለች። ተመስገን ደሳለኝ፣ እንግዲህ ከሶስት ዓመት እስር በኋላ በዛሬው ዕለት ተፈተህ ወጥተሃል። እንኳን በሰላም ከቤተሰቦች ጋር ተገናኘ። እንኳን በሰላም ቆያችሁ። ተመስገን አርብ ዕለት ትወጣለህ ተብሎ ሲጠበቅ ነበር እና ሶስት ዓመትህ የሚሞላው አርብ ዕለት ነው ተብሎ ስትጠበቅ ነበር። ዛሬ ወጣ። እንዴት ነው? ለምን አርብ አልወጣህም? ዛሬ ስ እንዴት ወጣ? በምን አይነት አፈታት ወጣ? ሁኔታውን እስቲ ንገረን። ያው አርብ ዕለት ሶስት ዓመት እንደሚጨርስ የተቋቋሙ የሚያውቃል ሁላችሁም፣ እናንተም የእናንተ ሚዲያ መቼ እንደተፈረደብኝ ስለሚያውቅ የተዘገበ ጉዳይ ነው፣ በሁሉም የሚታወቅ ነበር። ነገር ግን ያው አልጨረስክም አሉም ሶስት አመት ጨርሻለሁ፣ ሶስት አመት ጨርሻለሁ ብላቸው፣ አይ ሶስት አመት ፍርድ ቤት የፈረደብን የጨረስከው፣ ሌላውን አልጨረስከውም ብለው የማላገጥ መስሰት ነው ሄዱት። በምን አይነት መልኩ ነው ዛሬ የወጣኸው? ዛሬም ምንም ማውቁ ነገር የለም። ወደ ሶስት ሰዓት ትኩል አካባቢ ጋር ቀሚ ና ጨርሳል ውጣሉ። ከሁለት ቀን በፊት ነበር የጨረስኩት ብላቸው፣ አይ መጨረሳ ለመጨረስም ፍርድ ቤት ሰው ያለ ነው። ዛሬ ውስነ ነው ውጣሉ። ተመስገን እንግዲህ እስር ቤት በነበረህ ቆይታ ህመም እንደነበረህና ህክምና ማግኘት እንደማትችል በተደጋጋሚ ሲገለጽ ነበር፣ እኛም ስንዘግበው ነበረ። አሁን የጤና ሁኔታ ምን ይመስላል? አሁን ወገቤና ዞሬ ላይ ስተኛ ምን ስንመመት በተለይ የወገቤ ከዚ ቀደም ከተማው እዛ ዙያ ከተማ ላይ ያለ ባቶ ሆስፒታሊጂ ወዳጅ ተነስሽ መላቀቅ መንሸራተትና እብቀት ይታያል እና ይሄ አደገኛ ችግር ነው። የተሻለ ህክምና ማግኘት አለብህ ብለው ነበር። ያው የተሻለ ህክምና ሳላግኝ ከርቻለ። እንግዲህ አሁን በቀጣይ መቼም ከወጣህ የተሻለ ህክምና የምታገኝበት መንገድ ይኖራል ብለን እንገምታለን። ከሰዓታት በፊት ነው የተፈታኸው ና ምን ተሰማህ? መፈታትህ አሁን ያለህ ስሜት ምንድን ነው? ሶስት አመት ምናልባት ጥሩ ትንሽ ሊመስል ይችላል፣ ግን እስር ቤት ውስጥ በተለይ ጭለማ ቤት ሆነስታት ሲ ወደአን ብዙ ነው እና ከዛ በኋላ ደግሞ እናቴ የድሜዋ የገፋ ነው ከሰባ አመት በላይ ይሆናለች ና በዚህ ሶስት አመት ውስጥ ምንም ነገር ሳይፈጠር ተፈትቼ ሰም በገና ማግኘት ማግኘት ማግኘቱ ከፍ ያለ ደስታ ሰንቶኛል። ከዚ ተረፈ ያለውን ነገር ብዙም የሚገለጽ አይደለም። በጣም እናመሰግናለን። ጋዜጠኛ ተመስገን ደሳለኝ እንኳን ለቤት ሀበቃ እያለን እንግዲህ እስር ቤት ብዙ ታሪኮች ይኖሩታል ና በቀጣይ ሰፋ ባለ ውይይት በአሜሪካ ድምጽ እንደምናገኝ ተስፋ አድርጋለሁ። ለዛሬው መልካም ቀን በጣም አመሰግናለሁ ነ ዚ ኔም ጽዮንን እናመሰግናለሁ ተመስገንም ከነ ቤተሰቡ እንኳን ደስ ያላችሁ እንላለን ይህ በእንዲህ እንዳለ ዓለም አቀፍ የጋዜጠኞች ደህንነት ተሟጋሽ ቡድን ሲፒጄ የአፍሪካ ቀንድ ተከራካሪ አንጀላ ኩንታል በማኅበራዊ ገጻቸው የጋዜጠኛ ተመስገንን መፈታት ከገለጡ በኋላ እስክንድር ነጋና ሌሎች በጣም በርካታ ጋዜጠኞች በኢትዮጵያ በእስር ላይ ይገኛሉ የኢትዮጵያ መንግሥት እነርሱንም ከእስር ሊፈታ ይገባል ብለዋል ትናንት ቅዳሜ ሶማሊያ ከተማ ሞቀዲሾ ውስጥ በደረሰው ፍንዳታ የሞተው ሰው ቁጥር ከ240 በላይ መድረሱን የሶማሊያ ምክር ቤት ምክር ቤት አፈ ጉባኤ አብሺር ሞሐመድ አህመድ ለቪኦኤ ገልጠዋል። በዚሁ ጥቃት እዚያ የሚገኘውን የቪኦኤ ጋዜጠኛ ጨምሮ ከ300 በላይ ሰዎች መቁሰላቸውም ታውቋል። የሶማሊያ ፕሬዝዳንት ሞሐመድ አብዱላሂ ፈርማጆ በሰጡት መግለጫ ለሰለባዎቹ የሶስት ቀን ብሔራዊ ሐዘን እንደሚደረግ እና የአገሪቱም ባንዲራ በግማሽ ሰንደቅ እንደሚውለበልብ አስታውቀዋል። ፕሬዚዳንቱ አክለው ሲናገሩ በሽብርተኛነት ላይ መተባበሪያና በጋራ መጸለያ ጊዜው አሁን ነው፣ ሽብር አሸናፊ አይሆንም ብለዋል። በጭነት ተሽከርካሪ ላይ የተጠመደው ቦምብ ትናንት ማለዳ ላይ የፈነዳው ሞቃዲሾ ውስጥ የትራፊክ መጨናነቅ በሚበዛበት ዞቤ አካባቢ በሚገኘው መጋጠሚያ መንገድ ላይ መሆኑ አይዘነጋም። የግብፅ ጦር ኃይል ሳይናይ ባህረገብ መሬት ላይ የተቃጣ የሽብር ጥቃት አከሸፈ። በትናንቱ ዕለት ከስድስት የማያንሱ የፖሊስ አባላት በነውጠኞች መገደላቸውንም ከጦር ኃይሉ የወጣ መግለጫ አመልክቷል። ኢራን በመካከለኛው መስራቅ የምታደርገውን መስፋፋት መስፋፋት የተቃወሙት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኢራን ሚሊሻዎች ለሶሪያው ፕሬዝዳንት በሺር አልአሳድ የሚያደርጉትንም ድጋፍ አውግዘዋል። ፕሬዚዳንት ትራምፕ ከኢራን ጋር የተደረሰውን የኒኩሌር ጦር መሳሪያ ስምምነት ለማደስ ፈቃደኛ ለመሆናቸው የቀድሞ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ መቃወማቸው የሚታወስ ነው። ራሱን እስላማዊ መንግሥት ያደረገው ነውጠኛ ቡድን ተዋጊዎች በዩናይትድ ስቴትስ ከሚታገዙት የሶሪያ ሚሊሺያዎች ጋር በተደረገ ስምምነት መሠረት የሶሪያዋን ራቃ ከተማ ለቀው ወጡ። የሚሊሺያዎቹ ቃል አቀባይ ዛሬ እሁድ እንዳስታወቀው የአይሲስ ተዋጊዎች ሲቪሎችን እንደ መከታ ወይም ጋሻ በመጠቀም አብረው ወስደዋቸዋል። ይህ በእንዲህ እንዳለ በዩናይትድ ስቴትስ በሚታገዙት የሶሪያ ዴሞክራቲክ ኃይሎችና እስላማዊ መንግሥት ነኝ ባዩ ቡድን መካከል ውጊያው እንደቀጠለ መሆኑ ተሰምቷል። በመጨረሻም በዩናይትድ ስቴትስ ዋ ካሊፎርኒያ ግዛት የተነሳው ሰደድ እሳት ዛሬም ከሳምንት በኋላ እየተስፋፋ መሆኑ ተገለጠ። እስከ ትናንት ቅዳሜ የሞቱት ሰዎች ቁጥር አርባ የደረሰ ሲሆን ቢያንስ አስራ ስድስት ቃጠሎዎች አሁንም እንዳሉ ናቸው። የ160 ስኩዌር ኪሎ ሜትር ስፋት ያለው ቃጠሎ ወደ 5700 ቤቶችን አቃጥሎ ወደ 100 ሺህ ሰዎችን ከቤት ንብረታቸው አባሯል። አዲሱ አበበ ነኝ። ዜናው አበቃ። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 5 2010 ዓ ም ምሽት ፕሮግራም ነው። አሁን እዚህ ጋር አንድ ሙዚቃ እንጋብዝና አድማጮቻችንን፣ ተመልሰን ወደ ቀዳሚው ዝግጅታችን እንምጣ። ሰለሞን፣ ያንተ ምርጫ ነው የኔ ምርጫ ይሁን። ያንተ ምርጫ ይሁን። መልካም ሄለን በርሄን እንጋብዛ። እስኪሌው የተሰኘው ከአዲስ አልበሟ ላይ እስኪሌው የሚል መጠሪያ ነው። አልበሟም ያለው ከሱ ላይ እስቲ እስኪሌው የተሰኘውን ዜማ ጋብዘናቸው። هل تعلم؟ هل تعلم مكانك؟ هل هو اللي you i'm not a you I don't i've been so soft carib and not to i know it's good for you on የነበራችሁ አድማጮች፣ ወደ መጀመሪያው ዝግጅታችን እናልፋለን። ሄለን በርሄን ለሙዚቃዋን እናመሰግናለን። የማኅበረሰባዊ ድርጅቶች ጉባኤ በዳላስ ቴክሳስ የኢትዮጵያ ባለ ድርሻዎች ጉባኤ በሚል የተጠራና ባለፈው ቅዳሜና እሁድ የተካሄደ የማኅበረሰባዊ ድርጅቶች ስብሰባ ሲጠናቀቅ ባለ አስር ነጥብ መግለጫ አውጥቷል። ጉባኤው እንዴት ተካሄደ፣ ለምን አስፈለገ እነማን ተሳተፉ? በሚሉ ጥያቄዎችና ከመግለጫውም አንዳንድ ነጥቦችን አንስቶ ሰለሞን አባተ አስተባባሪዎቹን ጠይቋል። ወደዚያው እንዝለቅ። አቶ በትሩ ገብረ እግዚአብሔር ጤና ይስጥልኝ። ጤና ስጥልኝ። ወደ ውይይታችን ከመግባታችን በፊት አሁን ከዚህ ከኢትዮጵያ ባለድርሻዎች ጉባኤ ጋር ተያይዞ ያለውትን ኃላፊነት ይንገሩኝ። ቀደም ሲል የኢትዮጵያ ባለድርሻዎች ጉባኤ አዘጋጅ ኮሚቴ ሰብሳቢ ነበርኩ። አሁን በተደረገው ጉባኤ ደግሞ የ ማህበረሰባዊ ድርጅቶች ትብብር ሊቀመንበር እንደሆን ተመርጫለሁ። የማህበረሰባዊ ድርጅቶች ትብብር ድርጅት ነው? አዎ፣ ለትብብር ሆኖ አዲስ የተፈጠረ ድርጅት ነው። ሀያ አምስት ማህበረሰባዊ ድርጅቶች በአባልነት ይሳተፉበታል። የድርጅቶች ስብስብ እንደማለት ነው። እንግዲህ በዳላሱ ስብሰባችሁ መጨረሻ ላይ ባወጣችሁት የአቋም መግለጫ ቁጥር ሰባት ላይ ስለዚህ ትብብር መመስረት ገልጻችኋል። ከዚህ ትብብር ምንነት እንነሳ ሌሎቹንም የተያያዙ ሐሳቦችንም አብሮ ይመልስልናልና፣ እስቲ ስለ ዓላማው ስለ ግባችሁ እና ስለ ሌሎችም ልታከናውኑ ስለምታስቧቸው ነገሮች በዚህ ትብብር ይንገሩኝ። እንደሚታወቀው ኢትዮጵያ ውስጥ በጣም ዘርፈ ብዙ የሆነ ችግር አለ። ሁሉም በየበኩሉ ያንን ችግር ለመቅረፍ እና ኢትዮጵያን ለማዳን ለተሻለ እና ተረጋጋ ሁኔታም ለመውሰድ ብዙ ጥረት ይደረጋል። ነገር ግን ጥረቱ የተበታተነ በመሆኑ እስካሁን የኢትዮጵያ ሕዝብ የሚፈልገውን ውጤት አላስገኘም። ስለዚህ ይሄ የባለድርሻዎች ጉባኤ ዋና ዓላማው እነዚህን በተለያየ መልኩ በኢትዮጵያ ውስጥ ሰላም፣ መረጋጋት፣ ዲሞክራሲ የሰብአዊ መብት መከበር፣ የህግ የበላይነት፣ ፍትህ እንዲሰፍን የሚፈልጉ የማህበረሰባዊም የፖለቲካም ድርጅቶችና ግለሰቦችም ጭምር አንድ ላይ ተገናኝተው አንድ አቅጣጫ የሚጠቁም እየተናበቡ የሚሰሩበት እየተባበሩ እየተጋገዙ ይህንን ሀገራችን የገጠመውን ችግር ለማስወገድ የሚቻልበትን ሁኔታ ለማመቻቸት ነው። ግን በመጀመሪያ ይህንን ያነሳሱት ማህበረሰባዊ ድርጅቶች ስለሆኑ እነሱን መጀመሪያ አሰባስቦ በጉዳዩ ላይ እንዲወያዩበት ማድረግ እና እነሱ ራሳቸው አራያ ሆነው ትብብር እንዲፈጥሩ አድርገን፣ ቀጥሎ ደግሞ ወደ ፖለቲካ ድርጅቶቹ እና ታዋቂ ግለሰቦች መሄድ ይሻላል በሚለው ስልት ስለተስማማን፣ ይሄ ባለፈው ቅዳሜና እሁድ ያደረግነው ነው ጉባኤ ዳላስ ላይ ለማህበረሰባዊ ድርጅቶች ተወካዮች ብቻ ነበር። አንዳንዶቹን እንደው ከመሀላቸው አንድ ሁለቱን ሊጠቅሱልኝ ይችላሉ? የዚህ የማህበረሰባዊ ድርጅቶች ትብብር አባላት የሆኑትን አዎ፣ ኢትዮጵያዊነት፣ የዜጎች መብት ማስከበሪያ ጉባኤ፣ ዓለም አቀፍ ትብብር ለኢትዮጵያውያን መብት፣ የአፋር ሰብአዊ መብት ድርጅት፣ የኢትዮጵያ ሰብአዊ መብት ድርጅት እነ ሁለቱ አውሮፓ ያሉ ናቸው። እና እንደዚህ እያለ እስከ ሀያ አምስት ድረስ ይሄዳል። በዛ ላይ የሃይማኖት ድርጅቶችም ተካተውበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን አሜሪካ ያለው፣ የኢትዮጵያ ሙስሊሞች አንድነት ንቅናቄ፣ ፈርስቲ ጀራ ፋውንዴሽን፣ ወንጌላዊት ቤተ ክርስቲያን እነኚህን ሁሉ ያካትታል። አቶ በትሩ በዚህ መግለጫችሁ ቁጥር አንድ ላይ የኢትዮጵያ ሕዝብ ከአሁኑ አምባገነን አገዛዝ ወደ ዲሞክራሲያዊ ስርዓት መሸጋገር እንዳለበት በማመን ለዚህም ሽግግር መሳካት ብሔራዊ የሆነ የዓላማ አንድነት ስለሚያስፈልግ ለውይይት የሚያገለግል መሠረታዊ ሰነድ ወይም ማዕቀፍ አይነት ነው ያላችሁት፣ ስለተረቀቀና ለውይይቱ በሚረዳ መልኩ ስለቀረበ ጉባኤው ሰነዱን መርምሮና አሻሽሎ ለባለ ድርሻዎች ጉባኤ እንዲቀርብ ወስኗል ይላል። ምንድን ነው ይህ ሰነድ? እንደ ጥቅል ይህ ሰነድ እንግዲህ በአጠቃላይ አሁን ያልከውን ኢትዮጵያ አሁን ካለችበት ቀውስ ወጣ፣ ወደ ተሻለ ሁኔታ እንዴት መሄድ ይቻላል የሚለውን ጥያቄ ለመመለስ፣ አንደኛ፣ ወዴት፣ ሁለተኛ፣ እንዴት የሚሉትን ጥያቄዎች ለመመለስ የሚሞክር ነው። እና ይሄም ደግሞ ምንድን ነው ዋናው ዓላማ እነኝህን አካሎች ማግባባት እንደመሆኑ መጠን ሊግባቡ ወይም ሊስማሙባቸው የሚችሉ ዋና ዋና ነጥቦችን አንጥሮ ለማውጣት የተዘጋጀ ሰነድ ነው። ይኸውም ማለት ኢትዮጵያ ለምሳሌ እንደ ሀገር መቀጠል አለባት የሚለው ይሄ መሰረታዊ ነገር ነው። በዚህ ላይ የሚስማሙ ሁሉ ይሄ ሰነድ አንዱ እንደ መስማሚያ አርዕስት አድርጎ የሚያየው ይሄ ነው። የሰብአዊ መብት መከበር አለበት በኢትዮጵያ ውስጥ እያንዳንዱ ዜጋ ሰብአዊ መብት መከበር አለበት እና ይህን የመሳሰሉ በጣም መሰረታዊ የሆኑና ለአንድ ሀገር በጤናማ ሁኔታ ለመቀጠል አስፈላጊ የሆኑ መሰረታዊ ነገሮችን የሚያካትት ራዕይ የሚጠቁም የኢትዮጵያ ሕዝብ የሚፈልገው ነው ብለን ያመንባቸውን ዋና ዋና ጉዳዮች የሚያጠቃልል ሰነድ ነው። አቶ በትሩ አሁን ሲገልጹልኝ ኢትዮጵያ እንደ ሀገር መቀጠል አለባት ብለውኛል። ባወጣችሁት መግለጫ መግቢያ ላይ በመጀመሪያው አንቀጽ ላይ ነው እንደውም ያሰፈራችሁት ሀገሪቱም እንደ ሀገር ለመቀጠል ፈታኝ ሁኔታ ላይ በመገኘቷ ነው የሚል ሐሳብ አስፍራችኋል። ደጋግማችሁ ነው የምታነሱት ይህን ሐሳብ። አሁን ያለው የኢህአደግ መንግሥት እንደ አሁኑ ጊዜ ኢትዮጵያዊነት የተጠናከረበት የተረጋገጠበት ጊዜ የለም እያለ ይናገራል ትጋጫላችሁ። ምንድን ነው የእናንተ ስጋት? የኢህአደግንስ አቋም እንዴት ነው የምታዩት? አይ የአሁኑ አገዛዝ ብዙ ነገሮችን ይላል። ማለት እና መስራት ግን የተለያዩ ነገሮች ናቸው እና በምድር ላይ ያለው ሁኔታ የሚያሳየው ዜጎቻችን በጎሳ ተለያይተው እርስ በርስ ሲጋጩ፣ እንደውም በአንዳንድ አካባቢዎች በጦርነት ደረጃ ሊታይ የሚችል እንደ ሁለት የተለያዩ ሀገሮች በድንበር መሳሪያ አንስተው ሲጋደሉ እና የኢትዮጵያዊነት የተጠናከረበት ጊዜ ነው ለማለት ያስቸግራል። በእኛ እይታ ኢትዮጵያ አሁን በጣም ፈታኝ በሆነና እንደ ሀገር ቀጣይነቷ ጥያቄ ውስጥ የሚያስገባ ሁኔታ እንዳለ ነው። ይህም በጣም ያሳስበናል። በዚህም ምክንያት ነው ይህንን ነገር አጣድፈን አትሊስት የበኩላችንን አንድ ነገር ማድረግ አለብን በሚል የተገናኘ ነው። ስለዚህ አገዛዙ የሚላቸው ብዙ ነገሮች አሉ። ሰብአዊ መብት ተከብሯል፣ በኢትዮጵያ በእድገቷ ተፋፋመ ሁኔታ አድጋለች፣ ምንም ችግር የለም ሰውም ስራ እንዳለው ብዙ ሰው የኢኮኖሚው እንቅስቃሴ ውስጥ እንደሚሳተፍ ብዙ የሚወጡትን በጣም ሮዚ የሆኑ ሪፖርቶች ስንመለከት ኢትዮጵያ ውስጥ ምንም ችግር ያለ አይመስልም። ግን ሕዝቡ በተለያዩ ሚዲያዎች እየቀረቡ በስልክ የሚናገሩትን ነገር ስንሰማ ጥቂትም ቢሆኑ ነጻ ጋዜጦቹ የሚጽፉትን ነገር ስናነብ ኢንተርናሽናል ድርጅቶቹ ደግሞ እንደና አምነስቲ ሂውማን ራይት ያሉት የሚጽፉትን ስናይ የዛ ተቃራኒ ነው ኮምፕሊትሊ የምናየው ስዕል ስለ ኢትዮጵያ በአሁኑ ሁኔታ ያለችበት ሁኔታ እኛን ይቅርና የውጭ መንግስታትንና ሰዎች የሚያሳስብ በየጊዜው ኤምባሲዎቹ መግለጫ የሚያወጡባት እዚህ ቦታ አትሄዱ፣ እዚህ ቦታ አትድረሱ እየተባለ ጊዜው አዋጅ እስከ ማውጣት ድረስ የተደረሰበት ሁኔታ ላይ በኢትዮጵያዊነት በጣም እየጎላ ነው የሚለውን ለመቀበል ያስቸግረናል። መቼም የሁሉም ነገር መሰረት አቶ በትሩ የሀገር መኖር ነው እና ስጋት አላችሁ ሀገሪቱ እንደ ሀገር የመቀጠል ስጋት አለባት የሚል አዎ፣ ምንም ጥያቄ የለውም። አሁን በተያዘው መንገድ ከቀጠለ ኢትዮጵያ እንደ ሀገር የመቀጠሏዋን ሁኔታ አደጋ ላይ የሚጥል ነገር ሊመጣ ይችላል የሚል ከፍተኛ ስጋት አለን። በዚህ መግለጫችሁ ላይ አገዛዙም አገሪቱን ለማስተዳደር ብቃት እንደሌለው በጉልህ የሚያሳይ ነው ብላችኋል። ይሄ አሁን ላለው መንግስት በብቃት ደረጃ እውቅና እንደ መንሳት ነው የሚቆጠረው። እውቅና አትሰጡትም ለመንግስቱ እንደ መንግስት፣ አይ ወይ አቅም እንደሌለው እኛ እኮ ከምናየው ነገር ነው የምንነሳው። ሁለት ክልሎች በድንበር ተጣልተው ተዋግተው ሰዎች ሞተው ሰባ ሰማንያ ሺህ ሰው ከሚኖርበት አካባቢ ተፈናቅሎ መንግስት ያለበት ሀገር በማይመስል ደረጃ ነው የምናየው በየቦታው ያለው ሁኔታና፣ ያንን መግለጻችን ነው። ያንን የኢትዮጵያ ህዝብ ነው የሚወስነው እውቅና መስጠት አለመስጠት። እኛ የፖለቲካ ድርጅት አይደለንም። ያነሳችሁት ጉዳይ ግን የፖለቲካ ጉዳይ ነው። ይህንን ስርዓት መለወጥ፣ አምባገንን አገዛዝን ወደ ዲሞክራሲያዊ ስርዓት ማሸጋገር፣ ትግልን ማቀናጀትና አብሮ መታገል፣ እነዚህ የፖለቲካ ጉዳዮች ናቸው። ይሄ የፖለቲካ አጀንዳ ነው። እስቲ ወደ ሌላም አንድ አሁን እርስዎ እያሉ ወዳሉት ጉዳይ ልመለስና የማህበረሰብ ድርጅቶችን ወይም ሲቪክ ማህበራትን ነው ያሰባሰባችሁት የሃይማኖት ተቋማትንም ነው ያሰባሰባችሁት። ይሄንን ያነሳችሁትን ጥያቄ ይዛችሁ በአስር ነጥብ ያሰፈራችሁትን የአቋም መግለጫ ለማስፈጸም ስትንቀሳቀሱ እነዚህን ሲቪክ ማህበራት ወይም ማህበረሰባዊ ድርጅቶችና የሃይማኖት ተቋማትንም ወደ ፖለቲካ ትግል እንዲገቡ የሚጠራ ነው እንዴ አካሄዳችሁ? ምክንያቱም መታገል አለብን የሚል ነጥብ አለ በመግለጫችሁ። በጣም ጥሩ ጥያቄ ነው። ምክንያቱም ብዙ ጊዜ ስለ ማህበረሰባዊ ድርጅቶች ሚና ብዙ ውዥንብር አለ። ማህበረሰባዊ ድርጅቶች በየትኛውም ሀገር ቢሆን በዜጎች መብት መከበርና በሀገራቸው አጠቃላይ ሂደት ከፍተኛ ሚና መጫወት አለባቸው። ይሄ ባለመሆኑ ነው አንዱ በኢትዮጵያ ውስጥ አሁን የሚታየው ችግር እየተባባሰ የሄደው። ብዙ ማህበረሰባዊ ድርጅቶች አሉ። በባህላችን የተቋቋሙ እንደ እድር ያሉ፣ እንደ አባገዳ ስርዓት ያሉ፣ እንደ ሽምግልና ያሉ ለረጅም ጊዜ በታሪካችን ውስጥ ችግር ለመፍታት የምንጠቀምባቸው እነዚህ ማህበረሰባዊ ድርጅቶች ይባላሉ። ከዛ ባለፈ የሴቶች ጉዳይ ለመከታተል ሴቶችን በአንድነት ወጣቶችን በአንድነት ሰራተኛውን በአንድነት አሰሪውን በአንድነት እነህም የማህበረሰባዊ ድርጅቶች ናቸው። ግን አሁን ኢትዮጵያ ውስጥ ባለው ሁኔታ ላይ ስንመለከት እነኚህን ሁሉ አገዛዙ አፍኖ ይዞ በነፃ እንዲንቀሳቀሱ አይፈቅድላቸው። ሌላው ቀርቶ ጥቂት ለሰብዓዊ መብት የሚሟገቱ ድርጅቶች ነበሩ። አሁን በወጣው የማህበረሰባዊ ድርጅቶች ህግ መሰረት ከውጭ ምንም እርዳታ እንዳይቀበሉ የሚል ህግ ወጥቶ ብዙዎቹ ከሜዳ ወጥተዋል እና አንድ ሀገር በፖለቲካ ሰዎች ብቻ ሊተዳደር አይችልም ወይም ሊመራ አይችልም። የተሟላ ስርዓት ሊኖር የሚችለው ማህበረሰባዊ ድርጅቶች ህዝቡ በነዚህ አማካይነት እንደ ዜጋ መብቱን ማስከበር ሲችል ነው። እኛ ከዛ አንጻር ነው የምናየው እንጂ የፖለቲካ እነኝህ ድርጅቶች ለስልጣን የሚሽቀዳደሙ ድርጅቶች አይደሉም፣ ለምርጫ የሚቀርቡ ድርጅቶች አይደሉም። ነገር ግን እነዚህ ለምርጫ የሚወዳደሩት የፖለቲካ ድርጅቶች ሀገሪቱን ወደ ትክክለኛው አቅጣጫ እንዲወስዱ ጫና ያደርጋሉ። የዲሞክራሲ ስርዓት እንኳ በሰፈነባቸው ሀገሮች ለምሳሌ እንደ አሜሪካ ባሉ ሀገሮች እንደ መቆጣጠሪያ ኃይል ሆነው ነው የሚታዩት። ስህተት በሚሰራበት ጊዜ በህዝቡ ድምፅ ያንን ስህተት ይጠቁማሉ፣ እንደ ነጻ ጋዜጠኞች ማለት ነው። እና ይሄ የሲቪክ ክፍሉ በኢትዮጵያ ውስጥ በጣም በሚያሳዝን ሁኔታ ተዳክሟል። እና አንዱ አላማችን ያንን ለማጎልበት እና ለማጠንከር ነው። ድምጻቸው ጎላ ብሎ እንዲሰማ በአንድነት እየተናበቡ እንዲንቀሳቀሱ ለማድረግ ነው። ሌላው ደግሞ የሃይማኖት ድርጅቶቹን በተለይ ያስገባ ነው። ኢትዮጵያ ውስጥ እርቅና ሰላም እንዲመጣ ብዙ አካሎች መቀራረብ አለባቸው። ብዙ ነገር ተፈጥሯል ባለፉት ሀያና ሰላሳ አመታት ውስጥ ብዙ የመለያየት ነገር ይታያልና ያንን ለማድረግ የእርቅና የሰላም ሂደትም ለማድረግ እንደ አንድ ፕሮጀክት አድርገን ለማካሄድ እንፈልጋለን። በዛ ላይ እንዲተባበሩ ነው። በዚህ አቋማችሁ ላይ የግለሰብ የዜጎች ሙሉ መብትና ተሳትፎ መከበርና ተቋማዊ መሆን ለዲሞክራሲ ስርዓት መመስረትም ሆነ ቀጣይነት አስተማማኝ መመሪያ ከመሆኑን በላይ የቡድን መብቶችን መከበር በምንም መልኩ የማይጻረር መሆኑንና ሰነዱን ማዘጋጀት ብዙ ምሁራንና ባለሙያዎች የተሳተፉበት መሆኑን በመገንዘብ ጉባኤው ተወያይቶ ተቀብሎታል ብሏል። ምን ማለት ነው የፈለጋችሁት? ይሄ እንግዲህ አንድ ሌላ ሰነድ ደግሞ ቅድም ካል ነው ሌላ የዜጎች ቃል ኪዳን የሚል ሰነድ ቀርቦ ውይይት ተደርጎበታል። ይሄ ቢል ኦፍ ራይትስ ያላችሁት ቢል ኦፍ ራይትስ እንደማለት ነው ሁሉ ብዙ ሀገሮች አላቸው። ይሄ የዜጎችን ግንዛቤ ወይንም ብሔራዊ መግባባት ናሽናል ኮንሴንሰስ እንዲኖር የአመለካከት መቀራረብ እንዲኖር የሚረዳና አጠቃላይ ነገሮችን ቅድም አሁን ያነሳኸውን የመብት ነገር የእያንዳንዱ ዜጋ መብት ከተከበረ በፈለገው መልኩ ቢደራጅ ህዝቡ የቡድን መብቱም የተከበረ ይሆናል። ያኛው መሰረት ስለሚሆን መጀመሪያ እንደ ኢትዮጵያዊ መብቴ ከተከበረ አሁን የዚህ ማህበር አባል ነኝ ወይም የዚህ ብሔር አባል ነኝ ብዬ በዛ መልኩ ብደራጅ የዛም የቡድኑም መብት ይከበራል አውቶማቲካሊ ና ሁለቱ የሚጋጩ አይደሉም። እና ህዝቡን በፈለገው መልኩ ለመደራጀት የሚከለክለው ነገር የለም ለማለት ነው። መቼም አቶ በትሩ፣ በአቋም መግለጫ ሰነድ ላይ ቃላት ሲሰፍሩ ትርጉም አላቸው እያንዳንዳቸው ተፈትሸው ተመዝነው ይመስለኛል የሚሰፍሩትና በዚህ የአቋም መግለጫችሁ ላይ ምንም እንኳን ካስሩ ነጥቦች አንዱ ባይሆንም ካሰፈራችኋቸው ሁለት እንደ መፈክር የዘጋችሁበት ነጥብ የመጨረሻው የኢትዮጵያ ሕዝብ በተባበረ ክንዱ መብቱን መብቱንና ሉዓላዊነቱን ያስከብራል ይላል። የመጀመሪያውን ክፍል ለጊዜው ልተወውና በሉዓላዊነት ጉዳይ ላይ ልምጣ። ምን ማለታችሁ ነው? ያው ቅድም የተነጋገርንበት ጉዳይ ነው። የኢትዮጵያ ሉዓላዊነቷ ኢትዮጵያ ሉዓላዊነቷ ተጥሷል፣ የተከበረ አይደለም የሚል አቋም አላችሁ። እንደ ሀገር ስጋት አለ ነው? ስጋት አለ። ወደዛው እየሄድን ነው። አሁን በተያዘው መልክ ከቀጠለ ሉዓላዊነቷን የማጣቷ አደጋ ያንዣበበበት ሁኔታ ይታየናል። ስለዚህ አንዱ መሰረታዊ ነገር ሁላችንም የማንደራደርበትና የተስማማንበት የኢትዮጵያ አንድነት የህዝቧ ለዋላዊነት መከበር አለበት የሚለው ነው፣ እና የዜጎች መብት። እሺ ግልጽ ለማድረግ ነው። አቶ በትሩ እስቲ አሁን ጠቅለል ለማድረግ ያህል በምን ሁኔታ ነበረ የዛሬ ሳምንት ጉባኤያችሁ የተካሄደው? ለሁለት ቀናት ነው ያካሄዳችሁት። ምን ክንዋኔዎችን ፈጸማችሁ? ሀያ አምስቱ ድርጅቶች ተወካዮቻቸውን ልከው እነዚህ የቀረቡት ሰነዶች ላይ ከፍተኛ ውይይት አድርገናል። ከዚህም ሌላ ደግሞ አንዳንድ ጎላ ጎላ ብለው ትኩረት እንዲያገኙ የፈለግናቸውን ነገሮች በባለሙያዎች ተሳትፎ በእነሱ አመራር ውይይት እንዲካሄድባቸው አድርገናል። ለምሳሌ የመገናኛ ብዙኃን ነፃነት ወይም በአጠቃላይ የመናገር ሀሳብን በነጻ የመግለጽ ነፃነት በጣም አስፈላጊ የመብት አይነት በመሆኑ በሱ ላይ የመገናኛ ብዙኃን ምሁራን የተሳተፉበት አንድ ፓናል እንዲያቀርብና ውይይት እንዲካሄድበት አድርገናል። እንደዚሁም በኢትዮጵያ ውስጥ ያለውን እንቅስቃሴ በአብዛኛው ደረሳቸው ለጥይት እየሰጡ የሚጋፈቱት ወጣቶች ናቸው። ስለዚህ የወጣቶች ሚና በሀገር ግንባታ ውስጥ፣ በዲሞክራሲ ግንባታ ውስጥ እንዴት መሆን አለበት? አሁንስ ያለው እንዴት ነው የሚለውን ለመመርመር እንዲቻለን አንድ ፓናል ዲስካሽን ደግሞ በወጣቶቹ ዙሪያ እንዲካሄድ አድርገናል። በእርቅና በሰላም በኩል የሃይማኖት ድርጅቶች ቅድም አንተ እንዳነሳኸው ፖለቲካ ውስጥ አንገባም እያሉ አገር ሲበደል ፍትህ ሲጓደል፣ በህዝብ ላይ አንዳንድ ችግር ሲደርስ ዝም ብለው ማየታቸው ተገቢ አይደለም የሚለውን ነገር ለመመርመርም እንደዚሁ የተለያዩ ሃይማኖት አባቶችን ከእስልምናውም፣ ከኦርቶዶክሱም፣ ከፕሮቴስታንቱም የተወከሉ የሚሳተፉበት ውይይት አካሂደናል እና ይሄ እንግዲህ የሚረዳን አንድ ግንዛቤ እንድንጨብጥ እና ለትብብሩ መሰረት የሚሆኑ መግባቢያ ነጥቦችን ያስጨብጠናል ብለን በማመናችን ወደፊትም በምንሰራቸው ስራዎች ውስጥ አንዳንዶቹን እንደ ፕሮጀክት አድርገን እንድንከታተላቸው ስምምነት ተደርጓል። አቶ በትሩ ገብረ እግዚአብሔር የማህበረሰባዊ ድርጅቶች ትብብር ሰብሳቢ። ወደፊት ደግሞ በዚህ ጉባኤ ላይ የተሳተፉ ወይም የትብብራችሁ አባላት የሆኑ ሌሎችም ምሁራንን፣ አባቶችን፣ እንደዚሁም የፖለቲካ ሰዎችና ተሟጋቾችን እየጋበዝን እንቀጥላለን። ውይይታችንን ለዛሬ እግዚአብሔር ይስጥልኝ፣ አመሰግናለሁ። ለጊዜው እኔም በጣም አመሰግናለሁ። የእናንተም ትብብር በጣም ያስፈልገናል። ምክንያቱም ከኢትዮጵያ ሕዝብ ጋር ካልተገናኘን ና የምንሞክረውን ነገር ህዝቡ ካላወቀ ፋይዳ የለውም እና በዚህ በኩል ለምታደርጉት ነገር በጣም አመሰግናለሁ። አንጋፋው ጋዜጠኛ አሃዱ ሳቡሬ በቀዳማዊ ኃይለ ሥላሴ ዘመን ጋዜጠኛ ነበሩ። አምባሳደርና ዲፕሎማትም ነበሩ። በዘመናቸው በራዲዮ ይናገሩ፣ በጋዜጣም ይጽፉ ነበርና አሃዱ ሳቡሬ አጠገበኝ ወሬ የሚል ስያሜ የተሰጣቸው አሁን ያሉት ዩናይትድ ስቴትስ ሎስ አንጀለስ ከተማ ውስጥ ነው። የዘጠና ሦስት ዓመት የዕድሜ ባለጸጋ ሆነዋል። ጽዮን ወደ ሎስ አንጀለስ ተጉዘሽ የነበረ ጊዜ መኖሪያቸው ድረስ ሄደሽ አነጋግረሻቸው ነበረ። ሰባ አመታት ወደ ኋላ ልትመልሽን እንደሆነ አጫውተሽኛል። አዎ ሰለሞን፣ እንግዲህ እንዳጋጣሚ እዛ ስደርስ ለዚህ ለፕሮግራማችን፣ ለእሁድ ፕሮግራማችን ብዬ ቤታቸው ሄጄ የነበረ ይገኙበታል የተባለውና ልክ ስደርስ ሰላምታ ከተለዋወጥም በኋላ ስልክ ተደወለላቸውና እውነት በጣም ይገርማል እያሉ ያወሩ ነበርና ስልኩን ሲዘጉት ነው ይላሉና ምንድን ነው ስላቸው፣ አይገርምሽም እህቴ፣ ከኢትዮጵያ ደውላልኝ ዛሬ ዘጠና ሶስት አመት ልደትህ ነው አለችኝ። በልደታቸው ቀን ነው ማለት ነው ያነጋገርሻቸው። ከዛ በኋላ ፌስቡክ ላይ በቀጥታ የፌስቡክ ስርጭት ይዘናቸው ቀርበን ነበር። በጣም ብዙ ተመልካች ከሰባ አምስት ሺህ በላይ ተመልካች ኖረው ብዙ ሰው አስተያየት ሰጥቷቸው ነበር። ስለዚህ ከሰባ አምስት ሺህ ሰው ጋር ነው ልደታቸው ያከበራችሁት። በጣም እንግዲህ ብዙ ጊዜ ቃለ ምልስ ተደርጎላቸው ስለነበረ ትኩረት ያደረግኩት ድሬዳዋ አካባቢ ነው የተወለዱት። እንግዲህ አገርሽ አገር እዛ አካባቢ ላይ ትኩረት አድርገን በዛን ዘመን ምን ይመስል ነበር የሚለውን የተጨዋወት ነው። መልካም ወደዚህ አጓጓሽ አምባሳደር ዲፕሎማት ኖት ጋዜጠኛ ነበሩ። በጣም ረጅም ጊዜ ብዙ ልምድ አሳልፈዋል በጋዜጠኝነት እና እንደው ከጋዜጠኝነቱን ጀምር የጋዜጠኝነቱ ልምድ ምን ይመስል ነበር? ወደ ጋዜጣ ዓለም ለመግባት በጀመረ ነገር ይረዳኝ። ከዚያ በፊት አልፎ አልፎ ስለተለያዩ ጉዳዮች ያለኝን አስተያየት በነበሩት ጋዜጦች ላይ ጽፍ ነበር። ጅቡቲ ያሉ ቆንስላ ጽፈት ቤት ሲሰሩ ማለት ነው? አዎ። ከዚያ እንዲያውም በፊት ባለስታሳት ድሬዳዋ ሆኜ አንድ አርቲክል መጽፍት ትዝ ይለኛል። በጠቅላላ ያኔ ሰባት ዓመት ወይ በ18 ዓመት እድሜ ይመስለኛል ከዚያ ተቀጠርኩና ጅቡቲ ቆንስላ ሰራተኛ ሆንኩኝ። ጅቡቲ ሆኜ ነው እንግዲህ በብዛት መጻፍ የጀመርኩት። በምን ቋንቋ ነበር የሚጽፉት? በአማርኛ። ግን ሶማሌኛ ቋንቋ ይችሉ ነበር? ጣሊያንኛ የሚናገሩ ነበር? እናገራለሁ፣ ጣሊያንኛም እናገራለሁ፣ ፈረንሳይኛ፣ እንግሊዝኛ በመጠኑ ሶማሌኛ ቋንቋ ብልክ እንደ ሶማሌዎች መካከል ነው ያደግኩት። ስለምንድን ነበር የሚጽፉት? ስለተለያዩ ጉዳዮች ለምሳሌ፣ አዲሱ ስራችን በሚል ነበረ የመጀመሪያው፣ አርሲ ልበ እንደማስታውሰው፣ ያን ጊዜ አስራ ስምንት ዓመት አስራ ዘጠኝ ዓመት ልጅ ነበር። ምን አዲሱ ስራችን ሲሉ፣ ጃን ሆይ ከተመለሱ እንግዲህ ወደ ሶስት ነው አራት ዓመታቸው ነበረ በጠቅላላው። እና አዲሱ ትውልድ በዚያን ጊዜ በወቅቱ የነበረው ትውልድ ከሱ ምንድን ነው የሚጠበቀው? ምንድን ነው መስራት ያለበት? ከዛ ትውልድ ለምሳሌ የሚጠበቀው ነገር ምን ነበረ፣ በሚል መነሻ ነበረ ተነስቼ እጽፍ የነበረው በተከታታይ ምን ይጠበቅበታል እያሉ ይጽፉ ነበር። አገራችን እንግዲህ ጃንሆይ ከስደት መመለሳቸው ነው። ስደት አምስት ዓመት ያህል ነው የቆዩት። በሀገራችን ላይ ጣሊያን ነበር፣ ሌላ መንግስት ነበር በጠቅላላው እና ያ መንግስት ከወጣ በኋላ የተተካው ትውልድ ለሀገሩ መስራት ያለበት ነገር ምንድን ነው? ምንድን ነው ከሱ የሚጠበቀው? ለዚህ ጥያቄ መልስ መስጠት የለብንም ወይ በሚል መንፈስ ነው የተነሳ የምጽፈው። በጠቅላላ አንባቢ ነበሩት በዚያን ጊዜ። በወቅቱ የነበረው ህዝብ መቼም ያነብ ነበር፣ በተቻለ መጠን። በዚህ የሚያውቁኝ ምክንያቱም በዚያን ጊዜ ለጻፍኳቸው አስተያየቶች አህዱ ሳቡሬ በነዚህ ያለው ቁጥር ጋዜጣ ለጻፈው ብለው ነበረ መልስ የሚሰጡት እንግዲህ ይሄ የሚሆነው ከስልሳ አመት በፊት ማለት ነው የሰዎቹ አስተያየት ምን ነበር አስተያየት የሚሰጡት ሰዎች ምን የተቃውሞ ነበረ የድጋፍ ነው ምን አይነት ነበር አስተያየት ለጽፎቹ ምላሽ የሚሰጡት ሰው በእውነቱ መጀመሪያ ጉጉት አለው ጉጉት አለው የማወቅ ፍላጎት አለ በሰው በሰው ጉዞ በጠቅላለሁ እና የሚገርመው በጋዜጦቹ ላይ በዚያን ጊዜ በወቅቱ ጋዜጦቹ የመንግስት ጋዜጦች ናቸው። በወቅቱ በነበሩት ጋዜጦች ላይ የሚጻፈው አስተያየት ሁሉ በተቻለ መጠን መንግስትን የማይነካ ወይም ደግሞ መንግስትን የሚደግፍ የመንግስትን በቃ መስመር ተከትሎ የሚሄድ መሆን ነበረበት። በተቻለ መጠን መንግስትን ለመንቀፍ ወይም ደግሞ በመንግስት በኩል ይወሰዱ የነበሩትን አንዳንድ ነገሮች ድልባ አይሞክርም ነበር። ይሄ የማይታሰብ ነገር ነው። በወቅቱ የነበሩትን የህዝብ ብሶቶች፣ አቤቱታዎች፣ ተቃውሞዎች በጎን በኩል የሚያንጸባርቅ የሚያሰማ አካል አልነበረም ማለት ነው? ወይስ እንደው ሌላ መንገድ ነበር? መቼም ብሶቶቹ አሉ ይሄሉም አይባልም በጠቅላላው መንግስት የሚወቀስባቸውም ሊወቀሱ የሚገባ አግባብ የሆነ የሆኑ እንትኖች ነገሮች ግን ያንን ደፍሮ በመንግስት ጋዜጣ ላይ ለማውጣት የማይሞከር ነገር ነው። በጠቅላላው ደፍሮ የሚጽፍም ሰው በወቅቱ አዳጋች ነበረ፣ ጠቅላ አስቸጋሪ ነበረ። እርስዎ ገና በአስራ ሦስት አመቶት ለጣሊያን የትርጉም ስራ ይሰሩ ነበር። ሶማሌኛ ያስተረጉሙ ነበር። ከዛ ነው እንደገና ንጉሱ ተመልሰው ሲመጡ ደግሞ መጽሐፍ የጀመሩት ተቃውሞ አልገጠመውትም። የተለያዩ ስያሜ አላገኙም። ወደ ጋዜጠኝነት ስራ ሲመጡ ለጣሊያን አገልግለው እንደገና እንደዚህ የሚሉ የለም። በዚህ መልክ በእውነቱ የተወቀስኩበትና ተርኩበት ጊዜ አልነበረ። በጠቅላላው አንድ ሶስት አመት ተኩል ያህል ነው ከጣሊያኖች ጋር የሰራሁት። አሰተርጓሚ ነበርኩኝ በአሰተርጓሚነት ስራ ነበር የሰራሁት። ተጠቅላለሁ እና በዚህ የተነሳ ግን ንጉሠ ነገሥቱ እራሳቸው በአንድ ወቅት ፊታቸው ቀርቤ ይህ ጉዳይ ተደስቶ ጠይቀውኝ መልሼላቸዋለሁኝ። ግን የተወቀስኩበት የተነቀፍኩበት ጊዜ አልነበረም ጨርሶ። እድገቶት፣ ድሬዳዋ አካባቢ ነበር። ከዛም ጅቡቲ ሄደዋል። ሞ አዲስ አበባ መጥተዋል። የኢትዮጵያን ክፍል የማዳረስ የማየት በህዝቡ ውስጥ ያለውን ነገር የማየት እድሎት ምን ያህል ነበረ? በኢትዮጵያ የነበሩት የጋዜጠኝነት ሙያ ላይ እንቅስቃሴዎትስ ምን ይመስል? በተለይ በጋዜጠኝነት ሙያዬ ምክንያት እየተዘዋወርኩ ብዙ ስፍራዎች ጎብኝቻለሁ። በኢትዮጵያ ውስጥ ኢትዮጵያ መሬት ከንጉሥ ረገሱ ጋር መጀመሪያ ነገር በግሌም እንደዚሁ ደግሞ በጠቅላላው እና አብዛኛውን በሀረር ነው። በሀረር ኦጋዴንን ጎብኝቻለሁኝ በጠቅላላው እየተዘዋወር አይቼዋለሁኝ። ሀረርጌን ነው በጠቅላላው ጥሩ አድርጌ የማውቀው። ከዚያ በተረፈ ደግሞ ሌሎች ሁሉም ጠቅላይ ግዛቶች እንደተቻለ ጎብኝቻቸዋለሁኝ። ትግራይ ትግራይ የሚባለው ነገር እሱን ጎብኝቻለሁኝ። ደግሞ ሌሎቹ አውራጃዎችና እነሱን ሁሉ በተሻለ መጠን መቼም ለመጎብኘት እና አገሩን ለማወቅ ሞክሬያለሁ። በተሻለ መጠን በዛ ጊዜ በነበረው በሚያስችለኝ መንገድ ሁሉ ሞክሬያለሁ ማለት ነው። የማህበረሰቡ ግንኙነት የእርስ በርስ ምን ይመስል ነበረ? የጉርብትና የዝምድና የጋብቻ ሁኔታ ምን ይመስል ነበር? የዛሬ ስልሳ አመት ወደኋላ ተመልሰው እስቲ ይንገሩ። በእውነቱ በማህበረሰቡ በኩል ህዝቡ ህዝቡ በመሰረቱ ሰላማዊ ህዝብ ነው። የኢትዮጵያ ህዝብ መቼም የትኛውም የትኛውም ወገን ሰላማዊ ህዝብ ነው። በዚህ ሰላማዊ በሆነው ህዝብ መካከል የነበረው ደሞ ግንኙነት ራሱ ሰላማዊ ነው፣ ሰላማዊ ነበረ። በጠቅላላው ጉርብትናው ተፋቅሮ ተሳስቦ የሚኖር ህዝብ ነበር። በህዝቡ በኩል ችግር አለ በነበረው ችግር ላይ እንኳ ቅሬታም ቢኖረው ብሶትም ቢኖረው ይህን ያህል ብሶቱን በጎላ መንገድ አውጥቶ እንትን ለማለት የሚሞክር ህዝብ አልነበረ። በእውነቱ ሰላማዊ ህዝብ ነበር። የጎንዮሽ ግንኙነቱን ማለት ነው። ለምሳሌ እርሶ ከገረቤ አሁን ካሉት ጎረቤቶች ጋር፣ ወይም እዛ ሩቅ ካሉት የጎረቤት ግንኙነቱን ማለት ነው። በጣም ሰላማዊ ነበር እውነቱን ለመናገር ከሆነ ይሄ ጉርብትናው ራሱ ግንኙነሱ ራሱ በጣም ሰላማዊ መልክ ነበረው ለማለት ይቻላል። እንግዲህ ከዚህ በኋላ ከእርስዎ ከነበሩበት ዘመን በኋላ ያለውን የኢትዮጵያ ጉዞ አሁን ላይ ቁጭ ብለው ሲያዩት እንደው እንዴት ይመለከቱታል? ምን ይታዘባሉ? የምለው የምለው ነገር ቢኖር ምንድን ነው፣ በመሰረቱ በዚያን ጊዜ ይነሱ የነበሩት ጥያቄዎች ምስም አብዛኛው የለውጥ ጥያቄዎች ናቸው በጠቅላላው እና የሚጠየቁት ጥያቄዎች ተገቢ ነበሩ ለማለት ይቻላል። ምንም ይሄ አያከራክርም ጨርሶ። በጠቅላላው ግን ከዚያው ጋር በኋላ ተከታትሎ የመጣው ነገር የእርስ በርስ መጋጨሱ መናቆሩ፣ ከዛ እንግዲህ እስከ መገዳደል ደግሞ መድረሱ ይሄ እንግዲህ አስከፊ ነገር ነገር ነበረ። ግን በመሰረቱ ጥያቄዎቹ በህዝብ በኩል ሊመጡ የነበሩት ጥያቄዎች ተገቢ ነበሩ። እንደነገሩኝ የስራ ዘመኖት በመንግስት ጋዜጠኝነት ውስጥ ነው። ጋዜጠኛ፣ ዲፕሎማት፣ አገረገዢ ገበርነር በመንግስት ውስጥ ነው። እና እንግዲህ በመንግስት ስር ከሆነ ቅድመ ምርመራው ካለ መንግስት የሚፈልገውን ነገር ማንጸባረቅ ካለ፣ አሀዱ ሳቡሬ አጠገበኝ ወሬ የሚለውን ስያሜ እንዴት አገኙ? እንግዲህ በዚያን ጊዜ በዚያን ጊዜ ይሰራበት በነበረው መንፈስ የመንግስቱን ፖሊሲ ተከትሎ የመስራት እንትን ቢሆንም በተቻለ መጠን መቼም በምጽፋቸው እንትኖች ሁሉ ስም ያለ አሀዱ ሳቡሬ ወሬ አሀዱ ሳቡሬ፣ እና በዚያ የተነሳ ነው አጠገበኝ ወሬ የሚለው ነገር የመጣው። እና በሬዲዮም ደግሞ በሬዲዮ አስተላልፍ ነበረ። ከጋዜጣ ስራ ሌላ በቀንም ሆነ በማታ ሬዲዮ ዜና ከሚያስተላልፉ ጋዜጠኞች አንዱ እኔ ነበርኩኝ። በጠቅላላ በዚህ ይታወቅ ነበረ ና በዚህም ጭምር ነው አጠግብኝ ወሬ የሚለው ነገር የመጣው ማለት እንግዲህ። የጋዜጠኝነት ሙያችሁን ስሰሩ በተለይ ሬዲዮ ላይ ስትሰሩ እንደዚህ እንዳሁኑ እኛ የምናስተላልፍበት የሬዲዮ የአየር ሞገድ እንዳልነበረ ሰዎች አደባባይ እየወጡ መረጃን እንደሚከታተሉ ገልጸዋል በተለያየ ጊዜ ና አሁን ደግሞ እዚህ ሎስ አንጀለስ የሚገኘው መኖሪያ ቤቶ ተቀምጠን በፌስቡክ ገጻችን ላይ ሁሉ በቀጥታ ስናስተላልፍ ሰዎች፣ ወጣቶች ጥያቄ ሲጠይቁት ነው የቆየ ነው። ይሄን ዘመን ሲያዩ ከእርሶ ዘመን ጋር እንደ ምን ይላሉ? ምን ይሰማዎታል? በዚህ ዘመን ብሰራ ኖረው ጥሩ ነበር ይላሉ ወይስ የሰሩበትን ዘመን ያመሰግናሉ? የሰሩበትን ዘመን ማመስገኔ መቼም በግድ የነበርኩበት ዘመን ስለሆነ እሱ የታወቀ ነገር ነው። በጠቅላላው በነሱ ያሁኑ ዘመን ደግሞ በጣም ግሩም ዘመን ነው። ነጻነት ያለበት ሀሳብን በስፋት የመግለጽ ህዝብን ከህዝብ ጋር ይበልጥ መገናኘት ዘመን ስለሆነ በጣም የምወደው ዘመን ነው። በጠቃለሁ በአሁኑ ጊዜ መቼም ያሉት ወጣቶች አደንቃለሁኝ ደግሞ እድለኞች ናቸው ብዬ ገምታለሁ። ምክንያቱም ዘመኑ ራሱ የእውቀት ሀሳብን በሙሉ ነጻነት የመግለጽ ለመግለጽ የሚቻልበት ዘመን ስለሆነ በዚህ በኩል ደግሞ እድለኞች ናችሁ ብዬ የዘመኑን ወጣቶች ደግሞ ስለድላቸው አመሰግናቸዋል። ሀሳብን በነጻነት የመግለጽ ሲሉ ምን ማለት ነው? በቴክኖሎጂው ማለቶት ነው ወይስ ምን ማለቶት ነው? ሀሳብን በሙሉ ነጻነት መግለጽ ማለት በቴክኖሎጂ ብቻ፣ ቴክኖሎጂውም አለ። በጠቅላላው ግን ያለ ፍርሃት በወቅቱ ያለውን ሁኔታ ለምሳሌ አሁን በኢትዮጵያ የነበረውን መንግስት ለመንቀፍ አይቻልም ነበር። የነበረው መንግስት ይህንን አድርጓል ወይም ደግሞ በዚህ በዚህ ይነቀፋል ተብሎ ለመጻፍ ነፃነት አልነበረም። አሁን አለ? አሁንም የለም። አሁን በአሁኑ ወቅት በኢትዮጵያ በኢትዮጵያ የለም። በኢትዮጵያ በኢትዮጵያ ለምሳሌ ሀሳብን በሙሉ ነጻነት የመግለጽ አሁን ያለውን አስተዳደር ያለውን ያለውን መንግስት ያለውን አሰራር ወይም ደግሞ የሚሰራው የሚያደርገውን ነገር ሁሉ የመንቀፍ ለምሳሌ ይሄ ትክክል አይደለም፣ እንዲህ ያለው ነገር መሆን የለበትም ብሎ የመግለጽን ነጻነት የለም። ዘመኑን ሲያዩት በአጼ ኃይለ ስላሴ ጊዜ የነበሩት፣ ከዛ ደርግ አልፏል፣ አሁን ደግሞ አለ። በእነዚህ ሶስት የዘመን ጊዜዎች ውስጥ የጋዜጠኝነት ሞያ እድገቱን እንዴት ያዩታል? ምንም የለም እድገት የሚባል ነገር ጨርሶ። በሌላው በኩል የተለያየ ነገር ነው የታየው በደረግ ዘመን ግድየ፣ በአጼ ኃይለስላሴ ዘመን ጨርሶ ምንም ምንም የመናገር የመጽሐፍ ነገር ለምሳሌ አይታወቅም፣ ጨርሶ። በእነዚህ ደግሞ ዘመን ጨርሶ የማይታሰብ ነገር ነው። ሶስቱን ሳመሳስል በጋዜጠኝነት ዓይን ማለት ነው፣ ስመለከተው ሶስቱም ለኔ እንትን ነበሩ። ከኢትዮጵያ ከወጡ ረዘም ያለ ዓመት ወስደዋል፣ ጊዜ ሆኖታል። ከድሬዳዋ ደግሞ ካደጉበት አካባቢ ከተወለዱበት ያው አቅራቢያው ላይ ነው የተወለዱት ድሬዳዋ አቅራቢያ ላይ ከድሬዳዋ ደግሞ ከወጡም እንደዚሁ ረጅም ጊዜ ሆኖታል ወደ ኋላ መለስ ብለው ስለተወለዱበት ስላደጉበት አካባቢ ሲያስቡ ምን ያስታውሳሉ ከከተማው ትዝ የሚሎት ነገር እውነቱን ለመናገር መቼም የልጅነት ትዝታ ብዙ ትዝታ ይኖረኛል። በጠቅላላው የሚገርመው ብዙ ጊዜ ኢትዮጵያ በነበርኩበት ጊዜ የማስበው በሕይወት ዘመኔ መጨረሻ ማለት ነው፣ በዘመኔ መጨረሻ እንደገና ወደ ድሬዳዋ ተመልሼ ድሬዳዋ ዘመኔን መጨረስና ማሳለፍ ነበር እመኝ ነበረው። በጠቅላላው አሁን ይህንን እድል የማገኘ አይመስለኝም፣ ግን ይሄ ነበረ የልጅነት ምኞቴ። ምክንያቱም ድሬዳዋን በጣም ነው መወዳት። በጣም በጣም በጣም ሙሉ ያደግኩባቸውን ምሳሌ ከድሬዳዋ ከወጣሁ በኋላ እንደገና ሁለት ሶስት ጊዜ ከዛም በላይ ተመልሼ አለሁኝ ተመላልሼ አለሁ በጠቅላላው። እና እንደዚያ ያደግኩባቸውን ሰፈሮች፣ አካባቢዎች፣ ምናምኖች ሁሉ በእግሬ እየተዘዋወርኩ ማየቱ ምን ማለቱ በጣም ደስ ይለኝ ነበረ። ምን ያስታውሳሉ? ግን እንደው ከልጅነቶት ለምሳሌ የሚጫወቱበት ቦታ ካለ የሚበሉት ምግብ ወይም ከድሬዳዋ ምኑ ትዝ ይሎታል? ትዝ የሚለኝ ጨዋታው ጨዋታው፣ እርግጫው። ቡሄ ሲመጣ ለምሳሌ ከልጆች ጋር የምራገጥበት፣ በጅራፍ የምንጋረፍበት፣ ትን የምንልበት፣ ትላላው የኳስ ጨዋታ። ድሬዳዋ የምትታወቀው በኳስ ጨዋታ ነበር። እኔና እርሶን የሚያመሳስለን አንድ ነገር አለ። እርሶም ተወልዶ ያደጉት ድሬዳዋ አካባቢ ነው። ተወልጄ ያደኩት ድሬዳዋ ነው እና ስለ ትዝታ እንደው የዘመን ረጅም ክፍተት አለ፣ በእኔ እና በርሶ መካከል። ከተማውን ያስታውሱ ያስታውሳሉ፣ የትኛውን ቦታ ያስታውሳሉ ቢባል አሁን እኔ ለምሳሌ የለግሀር ባቡር ጣቢያን አካባቢ ሁልጊዜ ትዝ ይለኛል። እርሶ እንደ ሱ አይነት ቦታ ትዝ የሚሉት ጊዜ ምን አይነት ቦታ አለ? መስፍን ሜዳ መስፍን ሜዳ፣ ይሄ አሁን የአሮፕላን ማረፊያ የሆነው እሱን ነው የማስታውሰው መስፍን ሜዳ ነበር የሚባለው ለምን ነበር የተባለው መስፍን ሜዳ ያን ጊዜ በኋላ ነው ግ ያወቅኩት ለምን መስፍን ሜዳ እንደተባለ ልዑል መኮንን ሀይለ ስላሴ የጃንሆይ ልጅ ናቸው እሳቸው እና የሀረር ገዢ ነበሩ በጠቅላላው እና እዚያ እዚያ ይደረጉ የነበሩትን ጉግስ ጨዋታዎች የተለያዩ ግጥሚያዎች ውድድሮች እነዚህ የመሳሰሉትን ነገር ሁሉ የማስታውሰው ያ ያ ነው የሚመጣብኝ ብዙ ጊዜ መንፈሴ ውስጥ መስፍን ሜዳ፣ እሱን ነው የማስታውሰው። እኔ ለምሳሌ አሁን መስፍን ሜዳ ሲሉኝ መስፍን ሜዳን አላውቀውም፣ የማስታውሰው አየር ማረፊያውን ነው። ስለዚህ ከቤት የተነስቼ ወደ አየር ማረፊያ ሲሄድ ወይ ባጃጅ በሚባል ትራንስፖርት አገልግሎት ተጠቅሜ እሄዳለሁ ወይም በታክስ ሄዳለሁ። እርስዎ እዛ መስፍን ሜዳ ለጨዋታ ሲሄዱ ከቤትዎት መስፍን ሜዳ ድረስ በምንድን ነበር ግ በእግሬ ነው። በቃ በሩጫ ልጅ ነኝ። በጠቅላላው ሌላ መጓጓዣ የለኝም። አዘብ ስሬ የሚሄደው ያው በእግሬ ነው በጠቅላላው። በልጅነት እድሜ ይህን ያህል ድካም አይሰማም። ደስ ብሎኝ በሩጫ በሩጫ ነው ያው የሚሄድበት ስፍራ ነበረ በጠቅላላው። እና መስፍን ሜዳ ሄጄ በቃ እዚያ የሚደረጉትን ውድድሮች የሚደረጉትን ግጥሚያዎች ምናምኖች ሁሉ ተመልከቼ እና ምን ብዬ ነው ወደ ቤት የሚሄደው። በብዛት የማስታውሰው ማለት የባቡር ጣቢያ ደግሞ ሁለተኛው እንትናችን ነበረ። ባቡር ጣቢያ ባቡር ጣቢያ መሄድ አንድ እንትን። ምክንያቱም ከአዲስ አበባ የሚመጣው ባቡር፣ ከጅቡቲ የሚመጣው ባቡር የሚመጡትን መንገደኞች መመልከትና እንትን ማለት ራሱ ፈረንጅ ሀገር ይሄድኩ ነበረ የሚመስለኝ። ብዙ ጊዜ ይሄ ስሜት ነበረኝ። ባቡር ጣቢያ ሰው ይዞኝ ብቻዬን አልሄድም። ከሰው ጋር ሄጄ፣ ያ ሰው ይዞኝ እዚያ ባቡር ጣቢያ ስገባ ፈረንጅ ሀገር ሄድ ከጅቡቲ ለምሳሌ የሚመጣው ባቡር ከፈረንጅ ሀገር ልክ እንደ መጣ አድርጌ ነበረ የምገምተው። እናንተን የምለው ከአዲስ አበባም እንደዚሁ ነበረ ስሜቴ። በጠቅላላው ይሄ ሁሉ ይናፍቃኛል፣ የባቡሩ ጣቢያ፣ የመስፍን ሜዳ፣ መስፍን ሜዳ ሆኑ የለም ጨርሱ፣ በጠቅላላው የማውቃቸው አካባቢዎች እነሱ እነሱ ናቸው የሚናፍቁኝ ለዚህ ነበረ የምመኘው ሁሉ ጊዜ እንደ በእድሜ የመጨረሻ ላይ ድሬዳዋ እንደ ህይወቴን በሙሉ ለመጨረስ የምመኘው ድሬዳዋ ነበረ ፈጽሞ አሁን ምንድን ነው የሚያስቡት አሁን አሁን አሜሪካ ነው ያለሁት አሜሪካዊም ሆኛለሁ በከፊል በዜግነቴም በኩል ነገር ግን ሁሉ ጊዜ ኢትዮጵያ ነው የማስበው ኢትዮጵያ በኢትዮጵያ ውስጥ በእውነት ጥሩ አስተዳደር፣ መንግስታዊ አስተዳደር ማለት ነው። ጠቅላላው ህዝብን በቁም ነገር በአክብሮት የሚመለከት በአክብሮት ተመልክቶ ደግሞ በዚያው መንፈስ ህዝብን የሚያገለግል ለህዝብ የሚገባውን ነጻነት የሚሰጥ መንግስት ተቋቁሞ ኢትዮጵያ የመልካም አስተዳደር አገር ሆና በእውነቱ የማየትን እድል ባገኝ ደስ ይለኛል ብዬ እንግዲህ በፌስቡክ ገጻችን ላይ አጠር ያለ ቆይታ አድርገን ነበረ። በዛ ፌስቡክ ገጻችን ላይ በጣም በርካታ የተነሱት ጥያቄዎች እና በጣም አጭር ነበረ ቆይታችን፣ ግን በዛች አጭር ጊዜ ውስጥ የመጡት ጥያቄዎች በሙሉ በእርሶ ዘመን የዘር ጉዳይ ወይም ሰዎች የብሔር ስማቸውን ተጠራርተው በዛ ግጭት ይፈጠር ነበር ወይ የሚል ጥያቄ ተነስቶ ነበር በተለይ ወደ ድሬዳዋ አካባቢ ሀረር አካባቢ እንደመኖሮ ይሄ እንደዚህ ያለ ነገር አይተዋል ወይ ወይም በእንደዚህ ያሉ ጉዳይ ላይ የአይን ማኞትን ነዎት ወይ የሚል ጥያቄ መጥቶ ነበር፣ እና በሰዓቱ ለፌስቡክ ተከታታዮቻችን ምላሽ ሰጥተዋል። እስቲ አሁን ደግሞ ለሬዲዮ አድማጮቻችን የወቅቱን በእርሶ ጊዜ የነበረውን የአይንማኝ ማኝ የሆኑበትን ጉዳይ እስቲ አስታውሰው ይንገሩን። እኔ በእውነት እንዳልኩስ መቼም ኢትዮጵያ የተለያዩ ብሔረሰቦች መኖሪያ አገር እንደመሆኗ መጠን ህዝቡ ብዙ ብሔረሰብ ነው። ሶማሌ ሶማሌ፣ ኦሮሞ፣ ጉራጌ፣ አማራ፣ ትግሬ እንደመሳሰሉ ብሔረሰቦች ያሉበት ሀገር ነው። ግን አንድም ጊዜ አንድም ጊዜ በዚህ ብሔረሰብ በእነዚህ በተለያዩ ብሔረሰቦች መካከል በዘር ምክንያት በዘር ምክንያት ግጭት ተፈጥሮ ሰዎች ሲገዳደሉ ወይም ምን ሲሉ ያየሁበትና የተመለከትኩበት ጊዜ ጨርሶ የለም። ይሄ ራሱ አይነሳም፣ ተነስቶም አያውቅም፣ አናውቀውም ጨርሶ። እኔ አሁን አብዛኞቹ ጓደኞቼ አብሮ አደጎች አድጎቼ ምኖቼ ኦሮሞዎችና ሶማሊያዎች ናቸው። ከእነሱ ጋር ነው ያደግኩት። ቋንቋውን እናገራለሁኝ። እነሱም አማርኛ ይናገራሉ። በዚህ አይነት ነው ያደግ ነው። ጨርሶ በጠቅላላው ይህን የመሰለ የመለያየት ከመለያየት ደግሞ አልፎ የመጠላላት መንፈስ ጨርሶ የታየበትን ጊዜ አላስታወስም። በእኔ በኩል ጨርሶ አይ አላየሁም፣ አልሰማሁም። ጨርሶ ይህን የመሰለ ነገር የማይታወቅ ነበረ። እንዲህ ያለ ነገር ተፈጥሯል ሲሉ በጣም ነው የምገረመው። የሚያስገርም ደግሞ ነገር ነው ሊሆንም የማይችል ሊሆንም የማይገባው ነገር ነው ብዬ ነው በኩል የማምነው። ዛሬ እርስን እዚህ ላነጋግሮት ስመጣ ቅድምም ጠቅሸዋለሁ፣ ፌስቡክ ገጻችን ላይ ዘጠና ሶስት አመቶት ነው የዕድሜ ባለጠጋ ኖት። በኢትዮጵያ ደግሞ ታሪክ ውስጥ ጋዜጠኛ ሆነው ስላሳለፉ የታሪኩ አካል ኖት። ምን ይመኛሉ? አሁን በዚህ ያህል ጊዜ ካሳለፉት ከሰሙት ታሪክ አይምሮዎት ውስጥ አለና ለኢትዮጵያ ምን ይመኙላታል? በብነ መመኛው ነገር ቢኖር ከእንግዲህ ወዲህ ብዙም የምኖርም አይመስለኝም። በጠቅላላው የምመኘው ነገር ቢኖር ይሄ አሁን የማየው የምሰማው ባደግኩባት በድሬዳዋ ከተማ በሐረር በጅጅጋ ይህን በመሰለው ሶማሌዎች፣ ኦሮሞዎች፣ አማሮች በሚኖሩባት አገር በእውነት ጨርሶ ይህ በዘር ምክንያት የተነሳው የመናቆር እና የመከፋፈል ስሜት ጨርሶ ተወግዶ ኢትዮጵያውያን እንደ ቀድሟቸው እንደ ጥንቱ ዘመን በጠቅላላው ጨርሶ የዘር ነገር የሌለበት ፈጽሞ የማይታወቅበት ጨርሶ ይሄ አሁን ተፈጥሮ የሚታየው ነገር ጨርሶ የሚወገድበት ዘመን እንዲመጣ ነው በበኩሌ የምመኘው እና የማስበው። ምን ማለቱት ነው የዘር ነገር ጨርሶ ተወግዶ ሲሉ ሶማሌ አማራ አማራ አማራ ነው። ሶማሌም ሶማሌ ነው። ኦሮሞም ኦሮሞ ነው። ይሄ በዘር ምክንያት አንድ ሰው ይሄ የኔ መሬት ነው ይሄ የኔ ክልል ነው እንዴት ይጠላላል? ማለቶት ነው የዘር ጥላቻ ማለት የዘር ጥላቻ የዘር ጥላቻ በትክክል ይሄ ነው። ይሄን ነው ለማለት የምፈልገው። በጣም አመሰግናለሁ ጊዜ ስጥልኝ። እኔም አመሰግናለሁኝ ይህንን እድል ስላገኘሁ ተጠቅላለሁ እና ስላደግኩባት ስለ ድሬዳዋ ደግሞ ብዙ ጥያቄዎች ቀርበውልኝ መልስ ለመስጠት በመቻሌ እና እንትን በማለቴ በጣም ደስተኛ ሆኛለሁኝ። በተለይ በተለይ ደግሞ የድሬዳዋ ልጅ ድሬዳዋ ተወልዳ ያደገች ልጅ ጠያቂ ሆና መጣ ስላነጋገረችኝ ከእሷ ጋር ይህን ቃለ ምልልስ ለማድረግ በመቻሌ በጣም ደስ ብሎኛል። አመሰግናለሁ። እኔም በጣም ደስ ብሎኛል ይሄን እድል አግኝቼ እርሶን በመጠየቄ አመሰግናለሁ። ጽሆን በጣም በጣም ድንቅ የሆነ ቆንጆ ቆይታ ነበረ። እንግዲህ ወደ ኋላ ትንሽ መለስ ብዬ እኔም መልካም ልደት ላንተ፣ መልካም ልደት ላንተ፣ መልካም ልደት አሃዱ ሳቡሬ መልካም ልደት ላንተ። በጣም ነው ደስ የሚላቸው። ምን ብለውኝ አልመሰለህ? ለመጀመሪያ ጊዜ አሜሪካን ሀገር ስመጣ አሜሪካ ድምጽ መጥቼ ቃለ ምልልስ ተደርጎልኛል አሉ በፈረንጆች አቆጣጠር በ1958 ዓመተ ምህረት የአሜሪካ መንግስት ጋብዞኝ ያኔ ጋዜጠኛ ነበርኩኝ። ጋዜጣና ማስታወቂያ መስሪያ ቤት ነበረ የምሰራው። እዚህ መጥቼ የጉዞ ፕሮግራም ተዘጋጅቶልኝ አንድ ሁለት ነው ሶስት ወር ያህል አሜሪካ ተዘዋውሬ ካየሁ በኋላ ወደ ዋሽንግተን ተመልሼ ቃለ መጠይቅ አቅርቦልኝ እዛ ዋሽንግተን በአማርኛ እናሳቸው የጠቀሱበት ዓመት የአማርኛ ቋንቋ ዝግጅታችን ራሱ አልነበረም። የአማርኛ ቋንቋ ግን እንደዚህ እንደአሁኑ በአማርኛ ቋንቋ ዝግጅት ክፍል ደረጃ ሳይሆን በአማርኛ የሚተላለፍ የሙዚቃ ና አንዳንድ ተባራሪ ዜናዎች እንደዚህ የሚተላለፍበት መድረክ ነበረ። እሳቸው በሚሉት ጊዜ ከአምሳ ዓመት በፊት ማለት ነው። ከአምሳ ዓመት በፊት እና መጥተው ሌላ ቃለ ምልሱን ስንጨርስ በጣም ያስደሰታቸው ነገር በልደቴ ቀን አንድ ጥሩ ነገር አሳየኝ። የህይወት ዘመኔ ከማለፉ በፊት አንድ እድል አግኝቼ ድሬዳዋ ብሄድ እያልኩ እመኛለሁ። ድሬዳዋን መልሼ ማየት እመኛለሁ። ና በልደቴ ቀን የድሬዳዋ ልጅ ጋዜጠኛ ሆና መታስ ቃለም ጥይቅ ስላደረገችልኝ አምላኬን አመሰግነዋለሁ ብለው ለእኔ ራሱ ትልቅ አንቺንም እንኳን ደስ ያለሽ፣ ኮንግራጁሬሽንስ ደስ የሚል ስሜት ነበር የፈጠሩልኝና እድሜና ጤና እንመኝላቸዋለን። እንግዲህ መልካም መልካም ረጅም እድሜ እንዲሁም ጤና ለአሃዱ ሳቡሬ፣ ለጋዜጠኛው፣ ለዲፕሎማቱ ለአሃዱ ሳቡሬ ዝግጅታችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለ ነው ጽዮን ግርማና እኔም ሰሎሞን አባተንን። እንግዲህ ሰዓታችንም ተጠናቀቀ። እስከ ማጠቃለያ ዜማው ያንቺ ተራ ነው። አሁን ሙዚቃ መጋበዝ እስከ ማጠቃለያው። ዛሬ እንግዲህ የመረጥናቸው ዘፈኖች ሁለቱም እንስት ድምጻውያን በአዲስ አመት የሙዚቃ አልበሞቻቸውንና ና የሙዚቃ ቪዲዮዎቻቸውን የለቀቁ ድምፃውያንን ነው። እስከ ማጠቃለያው ከአቢ ላቀው ጋር ሆዴን ሰውራበው ከሚለው ዜማ ጋር እንተዋቸው። አድማጮቻችንን ቆንጆ

Oh, dear, so 好的脸子，那说呢？这个没这个看到这大哥妹，仿也化了我。 የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችን እና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ጽዮን ግርማና ሶሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም ጥናደ